እስራኤል ትናንት ረቡ ቤሩትን ደብድባለች። ኢላማዋም ሄዝቦላ እንደሆነ አስታውቃለች። ማክሰኞ ዕለት ደግሞ የሶርያ መንግሥት ብዙሐን መገናኛ እንዳስታውቀው በደማስቆ ሦስት ሲቪሎች በእስራኤል ጥቃት ተገድለዋል። በሶርያ መዲና ተጨማሪ ጥቃቶች ትናንት ረቡም እንደ ተፈጸሙ ተነግረዋል። ማክሰኞ ዕለት ኢራን 180 የሚሆኑ ሚሳይሎችን ወደ እስራኤል አስወንጭፋለች። በጥቃቱ ሆድ አሻሮን በተሰኘች የእስራኤል ከተማ የሚገኝ አንድ ትምህርት ቤት ላይ ጉዳት ደርሷል ተብሏል። በዌስት ባንክ ደግሞ አንድ ሰው ተገድለዋል። ቴህራን ጥቃቱን የፈጸመችው እስራኤል የሄዝቦላ፣ የሐማስ እና የኢራን ወታደራዊ መሪዎች ላይ ግድያ መፈጸሟን ለመበቀል እንደሆነ አስታውቃለች። እስራኤል ለጥቃቱ ምላሽ ለመስጠት በዝግጅት ላይ ባለችበት በዚህ ወቅት ፕሬዚደንት ጆ ባይደን ትላንት ረቡዕ ከቡድን ሰባት አባላት ሀገራት መሪዎች ጋር ግጭቱን በተመለከተ ተወያይተዋል። ከእስራኤላውያኑ ጋር ምን እንደሚያደርጉ እንነጋገራለን። ነገር ግን ሰባታችንም ለጥቃቱ ተመጣጣኝ ምላሽ መሰጠት እንዳለበት ተስማምተናል። ባይደን እስራኤል የኢራንን የኒውክሌር ማመንጫ ስፍራዎች ለመምታት ካሰበች እንደማይደግፉ ተናግረዋል። እስራኤል በኢራን ከሚደገፈው ሐማስ ጋር የሚታካሄደው ጦርነት በሌባኖስ ወደሚገኘው ሄዝቦላ እና ወደ ኢራንም ሊስፋፋ እንደሚችል ፕሬዚደንት ጆ ባይደን ለረጅም ጊዜ እስራኤልን ሲያስጠነቅቁ ቆይተዋል። እስራኤል በሌባኖስ ውስጥ የምድር ጥቃት ከፍታ በኢራንና በእርሷ የሚደገፉ ቡድኖች ባሉባቸው አገራት ላይ ጥቃት እንደምትፈጽም ዝታለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነትንያሁ ይህን በዌስት ባንክ በሚገኙት ጁዲያ እና ሳማሪያ እንፈጽማለን። በጋዛ፣ በሊባኖስ ፣ የመን ፣ ሶሪያ እንፈጽማለን። በኢራንም እንዲሁ ጥላቶቻችን ባሉበት ቦታ ሁሉ እንዋጋቸዋለን። ኢራን በበቀል የምትሰነዝረው ጥቃት በተለይም የአሜሪካንን ጥቅም በሚያስጠብቁ ስፍራዎች ላይ የሚፈጸም ከሆነ አሜሪካንን ወደ ጦርነቱ እንዳይዶል ዋሽንግተን ስጋት ገብቷታል። ኤረን ዴቪድ ሚለር በካርነጊ የሰላም ተቋም ባልደረባ ናቸው። ይህ ማለት ለምሳሌ በሳውዲ አረቢያ የሚገኙ የነዳጅ አምራች ስፍራዎች ሊሆን ይችላል። በኢራቅና በሶሪያ የሚገኙ በኢራን የሚደገፉ ቡድኖች በማስታጠቅ የአሜሪካ ኃይሎችን እንዲያጠቁ ማድረግ ሊሆን ይችላል። ይህም አሜሪካ ወደ ጦርነቱ እንድትገባ መንገድ የሚከፍት ይሆናል። ከኢራን ወደ እስራኤል የሚተኮሱ ሚሳይሎችን በማምከን አሜሪካ ተሳትፋለች። ባይደን በኢራን ላይ በቀጥታ ጥቃት እንዲፈጸም ያዙ እንደው እስካሁን ግልጽ አይደለም። ግልጽ የሆነው ነገር ግን አሜሪካ በጋዛና በሊባኖስ ተኩስ እንዲቆም ጥሪ ብታደርግም ግጭቱን ለማቆም ሳይሳካላት መቅረቱ ነው። ብራያን ካቱሊስ የመካከለኛው ምስራቅ ጥናት ተቋም ባልደረባ ናቸው። በመካከለኛው ምስራቅ ቁልፍ የሆኑ ተዋናያን አሁን በግጭት ላይ የሚሳተፉት ናቸው፤ እስራኤል፣ በጋዛ የሚገኘው ሐማስና በሊባኖስ የሚገኘው ሂዝቦላ፣ ኢራንና በየመን የሚገኙት የሁቲ አማጽያንና በቀጠናው ያሉት አጋሮቿ ናቸው። አሜሪካ በአብዛኛው ከዳር ሆና፣ ግን ደግሞ የከፋ ሁኔታ እንዳይፈጠር በመከላከል ላይ ነች። የኢራኑ መንፈሳዊ መሪ አሊ ሐመኔ በመካከለኛው ምስራቅ ለተፈጠረው ችግር አሜሪካንንና የአውሮፓ ሀገራትን ተጠያቂ አድርገዋል። እነርሱ ከቀጠናው ቢወጡ እነዚህ ግጭቶች እና ጦርነቶች ሙሉ ለሙሉ እንደሚያከትሙ ጥርጣሬ የለኝም። ዋይት ሀውስ በሐመኔ አስተያየት ላይ ምላሽ አልሰጠም፣ ነገር ግን ቴህራን ላይ ተጨማሪ ማዕቀብ እንደሚጣል አስታውቋል። ፓትሲ ውደ ኩስዋራ ከዋይት ሃውስ ላላካችው ዘገባ እንግዶልነኝ ዋሽንግተን ዲሲ።